በ1989 ዓ ም ሁለቱ ሀገራት በድንበሩ ዝግብ ሰበብ የገቡበት ይፋዊ ጦርነት ለአራት ዓመታት ቆይቶ ከ80 ሺህ ህዝብ በላይ ፈጅቷል። ውጊያው እንዲያበቃ ያሸማገለውን የአልጀርስ ስምምነት ኢትዮጵያ በ1993 ተቀብላ ፈርማለች። ስምምነቱ ሁለቱ ሀገራት በመካከላቸው ግጭት እንዲያቆሙ፣ የጦር ምርኮኞችንና ሌሎች እስረኞችን እንዲለቁ፣ አንዳቸው የሌላቸውን በየሀገራቸው የሚገኙ ዜጎች የሰብአዊ መብቶችን እንዲያከብሩ የሚሉትን ያካተተ ነበር። ያኔም ኢትዮጵያ በጦርነቱ ብቻ ሳይሆን በዲፕሎማሲው መስክ ድል እንዳገኘች በወቅቱ የውጭ ጉዳይ ሚኒስትር ተገልጾ ሕዝብ አደባባይ ወጥቶ ደስታውን መግለጹ አይዘነጋም። ይህ ስምምነት በተፈረመ በሶስት ዓመቱ ድንበር ለማካለል የተሰየመው ኮሚሽን በኃይል የተያዙ ያላቸውን ባድመን ጨምሮ አወዛጋቢዎቹን አካባቢዎች በተመለከተ ውሳኔውን አቀረበ። ኢትዮጵያ በመርህ ደረጃ ጉዳዩን ተቀብያለሁ፣ ነገር ግን ለተግባራዊነቱ መነጋገር ያስፈልጋል ብላ ውድቅ አደረገች። ኤርትራ ደግሞ የገለልተኛው አካል ውሳኔ ተግባራዊ ሳይሆን መነጋገር የለም በሚል አቋሙ ጸናች። በሁለቱ ሀገራት መካከል በድንበር ሰበብ የተለኮሰው እሳትም አመድ ለብሶ ተቀመጠ። የኢትዮጵያና የኤርትራ መንግስታት ግንኙነትም ከባሩዱ ተኩስ ወደ ቃላት ተሸጋግሮ በተገኘው መነሻ አጋጣሚ ሁሉ በመካሰስ፣ በመወነጃጀል ተጠመደ። ኢትዮጵያና ኤርትራ በመካከላቸው ላለፉት ሁለት አስርተ ዓመታት ገደማ ጦርነትም ሰላምም በሌለበት ሁኔታ መቆየታቸውን የሚናገሩ ቢኖሩም ጠቅላይ ሚኒስትር አብይ አህመድ ግን ዛሬ በዚህ መልኩ ገልጸውታል። አሁን ያለውን በርካታ የዓለም ሰዎች ኖዋር ኖፒስ ይሉታል። እኔ በዚህ ትርጓሜ አልስማማም። ኖ ዋር ኖ ፒስ የሚባል ነገር የለም። የአሁኑ ሁኔታ ሞት አልባ ጦርነት ብዬዋለሁ። በአዲስ ጠቅላይ ሚኒስትር መመራት ከጀመረች ሁለት ወራት ያስቆጠረችው ኢትዮጵያ ትናንት ይህን ሁኔታ ሊለውጥ ይችል ይሆናል የተባለ አዲስ አቋሟን ይፋ አድርጋለች። የስራ አስፈጻሚ ስብሰባውን ትናንት ያካሄደው የሀገሪቱ ገዢ ፓርቲ የኢትዮጵያ ህዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ የአልጀርሱን ስምምነት እንዲሁም የድንበር ኮሚሽኑን ውሳኔ ሙሉ በሙሉ መቀበሉንና ለተግባራዊነቱም እንደሚሰራ አሳውቋል። ከዜጎች አልፎ የዓለም መገናኛ ብዙኃንን ትኩረት የሳበው ይህ የኢህአዴግ ውሳኔ ምን ማለት ይሆን? በአፍሪካ ቀንድ የፖለቲካ ትንታኔ የሚታወቁት ረዳት ፕሮፌሰር መድኃኔ ታደሰ ሰላም ያመጣል ተብሎ ባይባልም የአቋም ለውጥ ነው ይላሉ። ሰላም ያመጣል ማለትም ባይሆን ያው የአቋም ለውጥ አለ። የአቋም ለውጥ እንግዲህ ብዙ ነገሮችን መሰረት ያደረገ ነው። አንዱ የፖለቲካና የዲፕሎማሲ መሳሪያዎችን ተጠቅሞ የኢትዮጵያ የጸጥታ ስጋቶችን ማምከን ነው። ለብሔራዊ መግባባት የሚያስፈልጉ ኃይሎችም በዚሁ ሰበብ የኤርትራ ፖሊሲ ኢትዮጵያ ላይ ተጨምሮበት አካባቢውና ሀገሪቱ በትርምስ ነው የቆዩ። ስለዚህ የአልጀሩስ ስምምነት ያለምንም ቅድመ ሁኔታ መቀበል የተለየ አቋም ለውጥ ነው በወቅቱ ይላሉ። የምስራቅ አፍሪካው የፖለቲካ ተንታኝ ኢትዮጵያ ሶስት አማራጮች ነበሯት ወይም ጦርነቱን ማስቀጠልና መደምደም ነበረ የኢትዮጵያ አማራጭ። ወይም አልጀርስ አለመሄድ ነው፣ ወይም ከዛ በኋላ አልጀርስ ስምምነት አለመቀበል ነው የነበረው። እነሱ ጊዜ ሲያልፍባቸው ችግሮች ስር እየሰደዱ እዚህ ደርሰዋል ማለት ነው። እናም እንደሳቸው ትንታኔ ከኢትዮጵያ በኩል የተሰማው ነገር የኤርትራ መንግሥት የሚጠቀምባቸው ያሏቸውን ካርዶች ለማቃጠል የአቋም ለውጥ ማሳየት ነው። በእርግጥ ይህ ለውጥ ምን ያስከትላል ብሎ መጠበቅ ይቻላል። ኢትዮጵያ ከዚህ በፊት ውድቅ ያደረገችውን የድንበር ኮሚሽን ስምምነት ሙሉ በሙሉ እቀበላለሁ ማለቷ ድንበር ለማካለል ጥርጊያ ቢከፍትም በቀላሉ ይከናወናል ማለት እንዳልሆነ የሚያስረዱት ረዳት ፕሮፌሰር መድኃኔ ታደሰ፣ የኤርትራ መንግስትም ማንገራገር መቀጠሉ አይቀርም ነው የሚሉት። ከተወሰነው መሰረት ያው ማካለሉ ይካሄዳል። ያ ማለት ግን በቀላሉ ይደረጋል ማለት አይደለም። ምክንያቱም ሲጀመርም የኤርትራ መንግስትም ድንበሩን ለማካለል አይደለም ፍላጎቱ ድንበሩ ተካሎ እሱ ቁጭ ብሎ ባለበት ለመቆየት አይደለም። በአብዛኛው የጦርነቱ መነሻ እንደሚታወቀው በኢትዮጵያ ፖለቲካና ኢኮኖሚ ላይ ተሳታፊ ለመሆን ነው። ስለዚህ ለጊዜው ያስደነግጠዋል። ከዛ በኋላ ግን ማንገር ሀገሩ ይቀጥላል። እንዲያም ሆኖ በኤርትራ በኩል የድንበሩ ውዝግብ ከእንግዲህ የመቀስቀሻም ሆነ የመነዛነዣ ምክንያትነቱ ያበቃል ባይ ናቸው፣ የፖለቲካ ተንታኙ። ከኢትዮጵያ ጋር የድንበር ስምምነት ተደረገ ማለትም ኤርትራ ውስጥ ብዙ ለውጥ ሊያመጣ ይገባልም ነው የሚሉት። ይህም በሁለቱ ሕዝቦች መካከል መልካም ግንኙነቶች እንዲሻሻሉ የሚደረጉ ጥረቶችንም በአዎንታዊ መልኩ ይረዳ ይሆናል የሚል ተስፋቸውንም ገልጸዋል። ይህንን ሀሳብ ጋዜጠኛና የምስራቅ አፍሪካ የፖለቲካ ተንታኝ ማርቲን ፕላውት ሰላም የሚፈልገው የሁለቱም ሀገራት ህዝብ ለረዥም ጊዜ ሲጠብቀው እንደኖረ ነው የሚያመለክተው። ይህ ምናልባት ይፋዊም ሆነ ይፋ ባልሆነ መልኩ ሰላም እንፍጠር በማለት ለኤርትራ የመንደርደሪያ ነጥብ ሊሆናት ይችላል። ምክንያቱም የኤርትራም ሆነ የኢትዮጵያ ህዝብ ሰላምን ሲናፍቅ ነው የኖረው፣ ይህም እጅግ ረዥም ጊዜ ሆኖታል። የኤርትራ መንግስት በጉዳዩ ላይ ያለውን ምላሽ ለማካተት ወደ ኤርትራ የውጭ ጉዳይ ሚኒስቴር መስሪያ ቤትም ሆነ በተለያዩ ዩ ሀገራት ወደሚገኙ የኤርትራ ኤምባሲዎች ስልክ ብንደውልም ማግኘት አልቻልንም።